ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዘንድሮ ትንሽ ለየት የሚያደርገው መቼም ይሄ በስደት ዓለም የተቋቋመ ተቋም በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ ምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ሁለቱን እንግዲህ ልዩ የሚያደርገው እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና የማህበረሰብ ተቋም ነው። መሰንበቻውን ነው ሀያ ሁለተኛውን ዓመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል። የሰማችኋትም የተቋሙ መስራች ዋና ሥራ አስኪያጅ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። በምሽቱ ወጋችን የሀያ ሁለት ዓመታቱን በባዕድ አገር እውን ያደረጉትን የኪነ ጥበብና የባህል ጉዞ ጥቂት ገጾች መለስ ብላ ታስቃኘናለች። የ136 ዓመቷን አዲስ አበባንም በትናንትና ዛሬ ውስጥ መልከት የሚያደርግ ቅንብር አለን። በገዛ የሕይወት መንገዱ ምልከታዎች እያዋዛ የሚያጫውተን ንጉሴ አክሊሉ ነው። የራዲዮ መጽሔቱ የአዲስ አበባ መስኮት ሲከፈት ሌሎችም ዝግጅቶች ይዘናል። እሁድ ኅዳር 18 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየና አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን። እሁድ ከሆነ እለቱ አዎን፣ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ እንመለሳለን። ጠብቆነ እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከሰላም ስምምነቱ በኋላ በትግራይ ዘረፋ እና ፈላ እንዳለ ተገለጸ። የሰላም ስምምነት ከተደረገ በኋላ የኢትዮጵያ ፌዴራል መንግስት አጋሮች በትግራይ ክልል ዘረፋና የጅምላ እስራት መፈጸማቸውን የአይን እማኞችና የረድኤት ድርጅት ሰራተኞች ተናገሩ። ተፋላሚዎቹ ከሶስት ሳምንት በፊት የሰላም ስምምነት ከተፈራረሙ በኋላ ጥቃቶች መቀጠላቸውን አዲስ ስጋት እንደቀሰቀሰባቸው እማኞቹ ለአሶሺየትድ ፕሬስ ተናግረዋል። ዲፕሎማቶችና ሌሎች አምስት ሚሊዮን ህዝብ እንደሚኖርባት በሚገመተውና ተጨናንቆ በሚገኘው ትግራይ ክልል ውስጥ ያለው ስቃይ ከሰላም ስምምነቱ በኋላ ያበቃል የሚል ተስፋን ሰንቀው ነበር። ሆኖም ምንም እንኳን ከሰላም ስምምነቱ በኋላ የሰብአዊ እርዳታ ወደ ክልሉ መግባት ቢጀምርም ትግራይ ግን አሁንም ከተቀረው የኢትዮጵያ ክፍል ጋር ተቆራርጣለች። የዓይን እማኞችና የረዴት ድርጅት ሰራተኞች በትግራይ ዘረፋና በጅምላ ሰዎችን ማሰር መቀጠሉን ተናግረዋል። በሶማሊያ በታችኛውና መካከለኛው ሸበሌ ውስጥ በጥምር ኃይል በተደረገ ዘመቻ አንድ መቶ የአልሸባብ ታጣቂዎች መገደላቸውንና አንዲት ከተማ ሙሉ ለሙሉ ነጻ መውጣቷን መንግስት አስታወቀ። የሶማሊያ ምክትል ማስታወቂያ ሚኒስትር አብዱራህማን ዩሱፍ ኦማር አብደላ ለብዙሃን መገናኛ በሰጡት መግለጫ ዘመቻው የታቀደው የሶማሊያን ወታደራዊ ኃይል ሊያጠቁ በተሰባሰቡ ሁለት መቶ የአልሸባብ ታጣቂዎች ላይ ነበር። በታችኛውና መካከለኛው ሸበሌ ድንበር አካባቢ በሚገኘው ኤልደሬ መንደር ዳርቻ ላይ የተካሄደው ዘመቻ የተመራው በሀገሪቱ ብሔራዊ ጦርና በአካባቢውና በዓለም አቀፍ ተባባሪዎች ደጋፊነት መሆኑን የተናገሩት ምክትል ሚኒስትሩ በዚህ ዘመቻም አስር መሪዎቻቸውን ጨምሮ አንድ መቶ የአልሸባብ ተዋጊዎች ተገድለዋል ብለዋል። በዘመቻው ኤልደር መንደር ከታጣቂዎቹ ነጻ መውጣቷንና የቡድኑን የጦር መሳሪያዎች በቁጥጥር ስር ማስገባት መቻሉን መንግስት አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቻይና እስካሁን የቆየውን ጠንካራ የኮቪድ-19 ክልከላዎችን የተቃወሙ ሰልፈኞች በሻንጋይ ከተማ አደባባይ ወጥተው ዢ ጂፒንግ ከስልጣን ይውረዱ የሚሉ መፈክሮችን አሰምተዋል። ከፖሊስ ጋርም ተጋጭተዋል። ከተለያዩ ከተሞች የተሰባሰቡ ሰልፈኞች በኮቪድ-19 ወረርሽኝ ምክንያት በቻይና የተጣሉት የክልከላ ገደቦች ሳይነሱ ሶስት አመታት መቆጠራቸውን ገልጸው ይህ ሁኔታ የሰዎች ህይወት እንዲቀጠፍ አድርጓል ብለዋል። የተቃውሞ መነሻ ባሳለፍ ነው ሐሙስ ቻይና ውስጥ ሩምቺ ግዛት ውስጥ በሚገኝ አንድ ትልቅ ህንጻ ውስጥ እሳት ተነስቶ አስር ሰዎችን የገደለ ሲሆን ተቃዋሚዎቹ እንደሚሉት ጥብቅ የሆነ ኮቪድ አስራ ዘጠኝ ገደቦችና ክልከላዎች ባይኖሩ ኖሮ የእሳት አደጋ ማጥፊያ ሰራተኞች በፍጥነት ወደ ህንጻው ገብተው ነዋሪዎችን ማትረፍ ይችሉ ነበር የሚል ተቃውሞ አሰምተዋል። የተቃዋሚዎቹ ንግግር በኦንላይን ማህበራዊ ገጾችም የቀጠለ ሲሆን ዓለም ሁሉ በሚከታተለው የዓለም ዋንጫ ላይ የታደመው ህዝብ የአፍና አፍንጫ መሸፈኛ ጭንብል አድርጎ ባልታየበት ሁኔታ ቻይናውያን ግን በክልከላ ውስጥ እንዲኖሩ ተፈርዶባቸዋል ብለዋል። ከአንድ መቶ ሀያ በላይ ሀገሮች የኮቪድ አስራ ዘጠኝ ወረርሽኝን መከላከያ ገደቦችን ካነሱ መቆየታቸውን አስታውሰው ቻይናውያን ግን አሁንም በገደቦች ውስጥ እየኖሩ ነው ሲሉ ተቃውሞ አሰምተዋል። የጣሊያን የነፍስ አድን ሰራተኞች በቅዳሜው የመሬት መንሸራተት የተጎዱ ሰዎችን ለማግኘት በኢሺያል ደሴት የጀመሩትን ፍለጋ ቀጥለዋል። በአካባቢው በጣለው ከፍተኛ ዝናብ ምክንያት በተፈጠረ ጭቃ ካሳ ሚቾላ በተባለች አንዲት ቦታ ውስጥ ሁለት ሰዎች ሕይወታቸው ሲያልፍ አራት ሰዎች ቆስለዋል። አንድ መቶ ስልሳ ሰባት ሰዎች ደግሞ ከአካባቢያቸው ተፈናቅለዋል። ትላንት በደሴቲቱ አደጋው እንደደረሰ ምክትል ጠቅላይ ሚኒስትሩ ማቶ ሳልቪኒ የስምንት ሰዎች ሕይወት ማለፉን ገልጸው የነበረ ሲሆን ሲሆን የመንግስት ባለስልጣኑ ዛሬ ከሰጡት ቁጥር ቁጥር መረጃ ጋር የተጣረሰ ነው። ይህንም በተመለከተም የውስጥ ጉዳይ ሚኒስትሩ ማቶ ፒያንዲቶች ጉዳዩ የተወሳሰበ መሆኑን ገልጸው ምክንያቱ ደግሞ አሁንም ብዙ ሰዎች በጭቃ ውስጥ ተውጠው ሊሆን ይችላል ብለዋል። ለስድስት ሰዓታት የጣለው ከፍተኛ ዝናብ ያስከተለው የመሬት መንሸራተት ደሴቲቱን ያጠቃት ሲሆን በደሴቲቱ ከሚገኙ ስድስት ከተሞች አንዱ በሆነው ከሳሚቾላ ቴርም በደረሰው የጭቃ ማዕበል ቢያንስ አንድ ቤት የተዋጠ ሲሆን በርካታ መኪኖችን ገፍቶ ወደ ባህር ከቷቸዋል። ኢሻ በእሳተ ገሞራ የተፈጠረች በታይረኒያ ባህር ውስጥ የምትገኝ ደሴት ስትሆን ከኔፕልስ በ30 ኪሎ ሜትር ርቀት ላይ ትገኛለች። እንደ አውሮፓውያን የዘመን አቆጣጠር በ2017 በካሳሚቾላ ቾላ ቴርም የደረሰው የመሬት መንቀጥቀጥ የሁለት ሰዎችን ሕይወት አጥፍቶ ነበር። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅት ጋር ልተዋችሁ። በድጋሚ ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የእሁድ ኅዳር 18 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታዬና አሉላ ከበደ ነን። በስርጭታችን የጊዜ ሰሌዳ መሠረት የምሽቷን ምርጥ ግጥም እናስቀድም። ትሰማለህ ከእናትህ ማህፀን በጭንቀት ስትወጣ አታውቀው ዓለም ውስጥ ሳትፈልግ ስትመጣ እንደ ጮህከው ጩኸት ያኔ ስትወለድ ዳግም ታለቅሳለህ ከሀገር ስትሰደድ እንኳን የማያውቅህ የሚያውቅ ይረሳሃል። ለብሰህ ይበርድሃል፣ ጠግበህ ይርብሃል። ብቸኝነት ማርኮ ኦና ያደርግሃል። አያከብሩ አይንቁህ፣ አይሰሙ አያደንቁህ፣ አይረዱ አያውቁህ። ልቦች ሁሉ ድፍን፣ አይኖች ባዳ። ሁሌም ጎዶሎ ነህ፣ ሁልጊዜም ሁልጊዜ እንግዳ። ወድቃት ትነሳ ቢሞላ ትሻገር በቁልምጫ ጠሪ ሰው የለም። ሰው ሀገር መርጠህ ታወራለህ፣ ተጠንቅቀህ ረግጠህ። ስርዓት ይወርስሃል በሚያንስህ ጮኸህ ታለቅሳለህ እንደ አራስነትህ ስትሄድ ስትሰደድ ከሀገርህ ከትትህ የሰውነት ክብርህ ከጥላህ ጋር ወድቆ ስደት አሰድዶት ካንተነትህ ርቆ ፈቅደህ ስትጎዳ ውዴታ ሲያጠቃህ ትግስት ሃሁ ብለህ ለይሁን ሲያበቃህ እንደ አራስነትህ እንደ ቀዳሚው ቀን ባርቀህ ትጮሃለህ ቀን ሲጠፋህ በቀን ከዚህ ከየማታ እንጀራ በ2009 የታተመ የኔ መጽሐፍ ላይ ነው። ከተጻፈ ቆይቷል። ባርቅህ ትጮኋለህ በሚል ከስደት አለም ስለ ስደት የጻፍኩት ነው። ገጣሚ እንግዳ ሲኖረን እንደሚሆነው ነው። ዛሬ የዋሽንግተን ዲሲው የጣይቱ የባህልና የትምህርት ማዕከል እረ፣ የለም አሁን ዋሽንግተን ዲሲ ብቻ አይደለም፣ አዲስ አበባም ዘልቋል። አሁን የዋሽንግተን ዲሲና የአዲስ አበባው ሊባል ነው። የጣይቱ የባህልና የትምህርት ማዕከሏ ሁለገቧ ከያኒ ዓለም ፀሐይ ወዳጅ ናት። የሳምንቷን ምርጥ ግጥም ያነበበችልን ዓለም ፀሐይን እናመሰግናለን። የምሽቱ ዝግጅታችንም ከእርሷ ጋር በምናደርገው ቆይታ ነው የሚጀምረው። ከዚያ በፊት ግን ቀዳሚዋን ስልት እናስከተል። አድማጮች የምትከታተሉት የራዲዮ መጽሔት ፕሮግራማችን ነው። ቀዳሚው ዝግጅታችን እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና ማህበረሰብ ተቋም ነው መሰንበቻውን ነው ሀያ ሁለተኛውን ዓመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል መስራች ስራ አስኪያጅ እና ሁለገቧን ከያኒ አለምፀሐይ ወዳጆን ጋብዘናል። ሀያ ሁለት ዓመታት የኪነ ጥበብና የባህል ጉዞ በባዕድ ሀገር። አለም እንኳን ለሀያ ሁለተኛው በዓላችሁ በሰላም አደረሰሽ። እንኳን አብሮ አደረሰን። እናንተም ይህንን እድል ስለሰጣችሁኝ ከልብ አመሰግናለሁ። አሉ ላየ ቆንጅትዬ፣ እግዚአብሔር እስክልኝ። ትልቅ ክንዋኔ ነው አለም ፀሐይ። እንጂ ትርግጥ ብለሻል ትልቅ ክንውን ነው። አገራቸውን ጥለው የመጡ ኢትዮጵያውያን መኖሪያቸው ባደረጉት አዲስ አገር የማህበረሰብ ግንባታ ተደርገው ሊታይ የሚችል ክንውን ነው። ስለዚያ ቆየት ብለን በሰፊው እንወያያለን። ከዚያ በፊት ግን አለም ስለ ቅዳሜው መድረክ በጭሩ ብታጫውችን። ልዩ ልዩ ዝግጅቶች የተካተቱበትና የተለያዩ የዩናይት ስቴትስ ግዛቶችን ጨምሮ በቀጥታ ከኢትዮጵያ የመጡ እንግዶችም ነበሯችሁ። በአጠቃላይ ከተለያዩ አካባቢዎች የመጡ በርካታ ታዳሚዎች የተገኙበት ነበርና ምን ይመስል ነበረ? በስፍራው እንደተገኘ ሰው የታዘብኩትን አክላለሁ። ከቀደሙት በምን ይለያል? ዘንድሮ ትንሽ ለየት የሚያደርገው ምናልባትም እንግዲህ ከዚህ ከኮቪድ በኋላ ህዝቡ እንደዚህ ግልብጥ ብሎ የመውጣት ነገር ሲያሳይ፣ በጣም ከፍተኛ ቁጥር ተመልካች ነበረ የተገኘው። አንዱ እሱ ነው። ሁለተኛው ከኢትዮጵያ ጋብዘናቸው የመጡት ታላላቅ እንግዶች ናቸው። አንዱ ዶክተር አነጋግረኝ ጋሻው በጎንደር የደብረ ታቦር ዩኒቨርሲቲ ፕሬዚደንት ነው። ሁለተኛው ሊቀ ህሮያን በላይ መኮንን ከባህር ዳር ደብረ ምዊ ውስጥ በጣም የታወቀ የቋንቋ ሊቅ ነው። ከአስራ አምስት በላይ መጽሀፍቶችንና የጥናት ስራዎችን የሰራ የቋንቋ ምሁር ነው። እነዚህ ሁለት ሰዎች ባለፈው አመት የጣይቱን ዘጋቢ ፊልም ለመስራት የጣይቱ በተወለደችበት አካባቢ ስዘዋወር አብረውኝ የደከሙ አብረውኝ የሰሩና ታሪኳም ላይ ብዙ ድጋፍ እያደረጉ ያሉ በአካባቢያቸውም ደግሞ በእሷ ላይ መጽሐፍም የባህል ተቋማትንም እየፈጠሩ የሚገኙ እንግዶች ስለሆኑ ለዚህ ነው የጋበዝናቸው። ብዙ የኪነ ጥበብ ባለሙያዎች ሁሌም እንደሚያደርጉት ተገኝተዋል። ሰሜን አሜሪካ ከተለያዩ አካባቢ እንግዶች እንደዚሁ በዓሉን ለማክበር አብረውን ነበሩ። እንዳልከው ነው እንግዲህ፣ መቼም ይሄ በስደት ዓለም የተቋቋመ ተቋም ዘንድሮ በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን በአዲስ መልክ አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ ምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ነው። ሁለቱን ልዩ የሚያደርገው እርግጥ ነው። አሉላ እንግዲህ የዓለም ፀሀይ የጣይቱ ማዕከልን ስራ የማያውቅ ይኖራል ብዬ ሳይሆን ያው በግጥም ምሽት እጅጉን ይታወቃል። ሌሎቹንም ስራዎቹን እስቲ አጠር አድርገሽ ለአድማጮቻችን አካፍልን። እሺ። ብዙ ሰው የጣይቱ ማዕከልን በግጥም ምሽትነቱ ነው የሚያውቀው። ትክክል ነሽ። ምክንያቱም የጀመርነው በግጥም ምሽትነት ስለነበረ ነው። ታላላቅ የኢትዮጵያ ጸሐፊያንን በህይወት ያሉትን ከአሜሪካ ከአውሮፓና ከኢትዮጵያ እየጋበዝን እያመጣን ከወጣቱ ጋር ታሪካቸውን እና ስራቸውን ማገናኘት ጀመርን። ወጣቱን ደግሞ ብዕሩን እንዲያነሳ አይምሮን ለተሻለ ነገር እንዲያውል በማሰብ ብዙ ወጣቶች ከአራት ሺህ በላይ እስካሁን ድረስ ባለው ወጣት ጸሐፊያንን ሲሆን ገጣሚዎች እንዲሆኑ ካልሆነ ቢያንስ ደግሞ ምንም ያደንቅ ህብረተሰብ ለመፍጠር በሱ ላይ ነው ስንጀምር የጀመርነው። ይህ ተቋም እንግዲህ ለየት የሚያደርገው በወቅቱ ምንም አይነት መሰል ነገር ባልተካሄደበት ጊዜ ስለሆነ ዛሬ እሱን አይቶ አዳራሽ መከራየት ምን ማለት እንደው ሰው መጥራት የፕሮግራም ቀረጻ ምን መምሰል እንዳለበት ዛሬ ለሚደረገው ነገር ብርቅ አይመስል ይሆናል። በዛን ጊዜ ግን ምንም ባልተጠረገ ጎዳና ላይ የመጓዝ አይነት ነገር ስለነበር ከግጥኑ ወደ ቲያትሩ ተጓዝን። ወዲያው በአመቱ ነው የቲያትር ቡር አሰባስበን ቲያትርን አቅምተን ቢያንስ በአመት አስራ ሶስት ከበዛ ደግሞ አስራ ሰባት የሰሜን አሜሪካ ግዛቶችን በመጓዝ የአውሮፕላን ትኬቱ ኬት ይመጣል የምንሄድበት ሀገር አዳራሹ ምንድን ነው፣ ህዝቡን እንዴት እናገኛለን? በሚል ብዙ አዲስ ነገር ማለት ነው። ስንል ስንል ጭራሽ መሰል ማህበራትን በተለያዩ ከተሞች እና ውጭ ዛሬ በካናዳ ከኛ እኩል የተራመደ ወደ ሀያኛ ዓመቱን የሚያከብር ሌላ ድርጅት ፈጥረናል። በአውስትራሊያ እንደዛው ነው። በመላው ዓለም ሌሎች ተቋማትን ደግሞ ወደ መፍጠር ወጣት ተዋንያኖችን መልምሎ አሰልጥኖ ከመደበኛ እኩል እንዲሰሩ አድርገን ወደ መቶ አስራ አንድ የሚደርሱ ተዋንያኖች በመላው ሰሜን አሜሪካ ፈጥረን ዛሬ የትወናን ስራ የሚሰሩና በዓላትን የሚያከብሩት በየከተማው እኛ ባሰለጠናቸው ወጣት ተዋንያኖች ነው። ከዛ ደግሞ እንደ ወርክሾፕ በአመት እየፈጠርን በሲኒማቶግራፊ በትወና በግጥም አንዱ የሚባሉትን እውቅ ምሁራንንም እየጋበዝን ለህብረተሰቡ ስለ ጥበቡም ስለ ሙያውም የመቅረጽና የማሳወቅን ነገር ተያይዘን እሱንም ያለ ማቋረጥ በየዓመቱ ስናካሂድ ነው የቆየ ነው። አሁንም የሚቀጥለው እንደዚሁ ሁለት ትልልቅ እንግዶች ይኖሩናል፣ ከአውስትራሊያና ከኢትዮጵያ። በኮቪድ ጊዜ እንኳን የዙም ግጥም ምሽት ጀምረን ጭራሽ ወደ አለም አቀፍ የግጥም ምሽትነት አዛውረን መላው አለም የኢትዮጵያ ገጣሚያን እንዲሳተፉበት የማድረግ አቅም ፈጠርን። ይህ ብቻ አይደለም። ኢትዮጵያ መግባት በማንችልበት ሰዓት ወጣት ጸሐፊያንን የሚረዳ አልነበረም። የነበረው መንግስት የሚታገላቸው ወቅት ነበር። እነሱን መደገፍ አመታዊ የግጥም ምሽት ከዚህ በጀት እየፈለግን እንዳያቆሙ እንዲጽፉ፣ እንዲጎለብቱ የማድረግ ነገርንም አከናውነናልና፣ ብቻ በቁጥር ወይም እንደው ቀደም እንደተናገርኩት እንደህን አቆሙ አይባልም እንጂ ህብረተሰብን በመቅረጽ ረገድ ጣቶቹን ደግሞ ወደሚመኙት ወደሚፈልጉት ነገርና ወደ ቀናም መንገድ እንዲሄዱ የማድረጉን ነገር ያለ በጀት ያለ ሰራተኛ ያለ ተቋም ቀላል አልነበረም። ያሳለፍ ናቸው ሀያ ሁለት የውጤት ብቻ ሳይሆን ሀያ ሁለት ብዙ ችግሮች የተሸከምንበት አመታት ነበሩ ለማለት ግሩም ነው። ሀያ ሁለት የስኬት ብቻ ሳይሆን ፈተናም የታለፉባቸው አመታት ናቸው። ማዕከላችሁ በውጭ ሀገር በሚኖሩ ኢትዮጵያውያን ተቋቁመው ረዥም ጊዜ ከዘለቁ ድርጅቶችና ተቋማት ከአንጋፋዎቹ አንዱ ነው። ይህን ያህል እድሜ በመዝለቅ ሌሎች ሁለት የማህበረሰብ ተቋማት ብቻ ነው የማውቀው። የኢትዮጵያ ውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ የሚባለውና ና የኢትዮጵያን የስፖርትና ባህል ፌዴሬሽን ነው። ጣይቱ ብዙዎችን አነቃቅቷል። ሌላ ቀርቶ በስሙ በጣይቱ ስም ብቻ አይደለም ለአንቺ ስራዎች ባላቸው አክብሮትና ፍቅር በአንቺ ስም የተከፈተም በሌላ ግዛት መኖሩን አውቃለሁ። ይህን ሁሉ ተጽዕኖ ማሳደር ስለቻለው ብዙ አመትም ስለዘለቀው ድርጅታችሁ አጀማመሩ በመጠኑ እንጫወት። ጣይቱ ባህልና የትምህርት ማዕከል እንዴት ጀመረ? በጣም ጥሩ ነው አሉ ላይ ምንድን ነው? እኔ እዚህ ሀገር እንደመጣሁኝ የተጀመረ አንድ አመት ናት መስሎኝ። የነበረው በሀገር ጉዳይ የመከንከንና በሙያ የመሳተፍ ነገር ሀገሬ ውስጥ አብጥቼ የመጣው መስሎኝ ነበረ። ለአንድ አመት ያህል ያ መንፈስ ታገል ውስጤ ያለው መንፈስ ግን በፍጹም አላስተኛ ለኝ። ለሁል ጊዜም እንደማወራው እንደሱስ የሚያስገብርህ ነገር ነው። እና በአመቱ አስተገደች ሀብቴ የምትባል ትልቅ አንጋፋ አርቲስት ነበረች። እሷን እና ሰብለ ፐርሶማን ይዤ በየምሽት ቦታዎች ላይ አጫጭር ስቂ ነገሮችን እና ግጥሞችን ማቅረብ ሞከርኩ። ምንም ሌላ ነገር መንገድ የለም የተጀመረ ምንም አይነት ቅድም እንዳልኩት የምከተለው መንገድ አልነበረኝም። ቀጥዬ የኢትዮጵያ የኪነ ጥበብ ባለሙያዎች ማህበር የሚል ሬጅስተር አስደርጌ ከሌሎች ሙያተኞች ጋር የሙያ ማህበር መሰረት። በትወና ብቻ ካረኩት አምስት ስድስት ሰዎች ነን በወቅቱ የነበር ነው። በሙዚቀኛም ብዙ ሰው አልነበረም እዛ። ሰዓሊያንን፣ ጸሐፊያንን፣ ደራሲያንን እና እኛን ተዋንያኖችን ይዘን አንድ ሰላሳ አርባ ሰዎች የምንሆን ሰዎች ያንን ማህበር መሰረትን። ለሁለት አመታት ታገልኩ። ያ የማህበር ስሜት አንደኛ ውስጣችን ሙዚቃውም የራሱን ሰዓሊውም የራሱን ደራሲውም የራሱን አይነት የመጓተት ሁለተኛ ሁል ጊዜ አንድን ነገር ለመመስረት ስትጀምር ከአበርችነት ይልቅ የአፍራሽው ሀሳብ ቶሎ ይወጣል። ይገናል ቢሆኑ ቶሎ ይሸፍኑታል። ያንን አይነት ነገር እየተዋጠ መምጣት ሁለት አመት ታገልኩ። በሶስተኛው አመት ላይ በምን መልክ ነው የጥበብ ድርጅት ማቋቋም የምችለው በሚል ሳናግር፣ ከትርፍ ነፃ የሆነ ድርጅት እንዲህ አስመዝግበሽ፣ በሀገሪቷስ በዚህ በዚህ መልክ ይደራጃል አሉኝ። በወቅቱ በዲሲ ያለ የኢትዮጵያ ማህበረሰብ ድርጅት የነ ፕሮፌሰር ዮሴፍ እዛም ሄድኩ እርግኝ ብዬ መጮፍ ጀመርኩ። ይመስገንና ሁሌ ነው ማነሳው አጎቴ ዶክተር አብርሃም በሀሳብም የህግ ሰዎችንም በመጠቆም በገንዘብም መነሻ ነገሮች በመስጠት ድርጅቱን አስመዘገብ ነው። ከዛ በኋላ በምን መልክ ነው ወደ ህዝቡ ላስተዋውቅና ሊሄድ የምችለው የሚለውን ነገር ከአንዳንድ ጸሐፊ አንገጣሚ ሆነች ጋር እንማከራለን። አዝብ ብዬም አልጀምርም አልኩና የኢሳያስ ልሳኑን የግጥም ስብስብ ቁርዬ ሰርቃ ከቤት አውጥታ አሳተምንና እሱን ሰርፕራይዝ በማድረግ ጀመርን። ወ የባለቤቱ ናት የኢሳያስ። በዛ ምሽት የግጥም ምሽቱ ተጀመረ። ሾ ቦት ስጀምር አቶ ሚካኤል ይባላል። ቦታውን ሲሰጠኝ ሚካኤል ቃል ግባልኝ፣ አንዴ ጀምሬ ለአንድ ዓመት እንኳን እዛው ቦታ ላይ በተመሳሳይ ሰዓት እና ምሽት ካላረኩት አይለምድልኝም ስለው፣ ሰውም የሚያፌዝ ነበር። አያልም አሁን ግጥም ብሎ ሰው እየመጣ አንድ ዓመት እኖራለሁ ነው የምትይው አሉኝ። ቀለጡብኝ በጣም። እኔ አረጋለሁ፣ አስርም ሰው ይምጣ፣ አምስትም ሰው ይምጣ፣ እኛ እናነባለን ብዬ ፎካኩ ማለት ነው እንደተባለው ሃያም ሰው ይመጣል፣ ሀያ አምስት ሰው ይመጣል፣ ሰላሳም ሰው ይመጣል። ቋሚ የወር መጨረሻ አርብ ማድረግ አለብኝ አልኩ። ከውጭ እንኳን ሰው ቢመጣ ዊኬንዱን ተንተርሶ እየመጣ አርብ ግጥም አለ ብሎ እንዲመጣ ፈለግኩ። ከዛ በኋላ ወርሃዊ ግጥሜ ቀጠለ በዛ መልክ። እዛው የወርሃዊ ግጥም ውስጥ እያለን አንድ አምስት ስድስት ልጆች ተሰባሰብን። ና ወዲያው ተመስገን ከኢትዮጵያ መጣ አልቅበት ሌሎቹን አማተሮች ነው ያሰለጠንኩት። እነ እስክንድርን እነ ዮሐንስን፣ የኔን ልጅ ጨምሮ ወንጌላዊትን፣ እነዚህን አማተር ተዋንያኖች ከነበሩት መደበኛ ቲያትረኞች ጋር አዋህጄ ደበበን መምጣት አለብህ አልኩት ከኢትዮጵያ። እሺ አለኝ። እንደ አስተማሪ እንደ አባቴ ሳይሆን እንደ ልጅ ነው የሚታዘዘኝ ደበበ። እውነቴን ነው። እሱም አንዱ ቦልባቼ ነበር እና ደበበ መጣ። ደበበን ይዘን ስም ያለን ሰዎች መደባለቅ ነበረብን። ቲያትርን እዚህ አካባቢ አዙረን ለማሳየት ለከብቶች አሞሌ ጨው እያላሱን እንደመውሰድ ማለት ነው፣ ማልመድ። ያን ነበር የያዝነው። በዛ ጋይ ጸጋይ ገብረ መድን ነፍስን ይማርና አለ እስኪ ታቆሚያት እና እያለ ነው። በእውነት ያፈራራኝ የነበረው በፍጹም ከጀመርሹ ማቆም የለብሽም የሚል ማበርታት ነበረበት። አስረኛው የግጥም ወር ላይ አንተ መምጣት አለብህ አልኩት። ጋይ ጸጋይ በክብር እንግድነት መጣ፣ ምለት አዳራሹ ሞላ፣ ገረምን። በቃ እየጨመረ እየጨመረ ዛሬ በየበዓሉ በየዝግጅቱ ግጥም ሲነበብና ያለ ግጥም ፕሮግራም አለመሄዱን ሳይ ያኔ የሚያዳምጠ ይኖራል ያለኝን ሰው ነው የሚገርመኝ የምታዘበው እና በዛ መልክ ሄደ። ከዛ በኋላ እናቶ ሰለሞን ደሬስታን እነ ሰይፉ መታፈሪያን ያልጠራን ያልገንመም ውድነን ያላመጣናቸው ታላላቅ ደራሲያን የሉም። ከያሉበት የሌሉትን ደግሞ ታሪካቸውን እየለቀምን እየሰበሰብን፣ ለእናንተ ግልጽ ነው። በኢትዮጵያ ውስጥ ታላላቅ የምንለው የጥበብ ሰው የተጻፈ እንኳ ታሪክ የለውም። እሱን እንኳ መልቀም፣ እሱን እንኳ መሰብሰብ እጅግ ችግር ነበር። በወቅት ተራራ እየቧጠጡ የማስለመድ ባህል ነው። ያስያዝ ነው። ከዛ በኋላ ልክ እንዳልኩት የወሩ መጨረሻ ዓርብ አሜሪካን ሀገር ያሉ እንግዶች ብቻ ሳይሆኑ እንድናበበ ባልቻ ያሉት ደግሞ ከኢትዮጵያ ሊመጡ ሲሉ አይ የወር መጨረሻውን አስታክኬ ነው የሚሄደው። አለም ጻይ ትገለናለች፣ ግጥማሽ ማንበብ አለብን የሚል ባህል ተያዘ። ሁሉም ሲመጡ መጥተው ግጥም አንብበው ያችን የወር መጨረሻ አስታከው በዓል ላይ ይገኛሉ። እና እነዚህ ሁሉ ስብስብ ነው ጉልበታም ያደረገው። አብረውኝ የቆሙት የተዋንያኑ እንደነ ተክሌ ደስታ ያሉት፣ እገሌ ከገሌ ስል ስም እንዳልዘል እንጂ በብዙ ባለሙያ ከዛ ደግሞ የአውሮፕላን ትኬት በዱቤ እየሰጠን ነበር የሚልከን ሸዊት መለው ወንድሜ። ሰሜን አሜሪካን ስንዞር ምንም ነገር አልነበረንም። አንዳንድ የንግድ ድርጅቶች ያመኑበት ለዛውም ለቲያትር ይረዳል፣ ለግጥም ገንዘብ ይሰጣል እያሉ እንደዚህ ያልኩትን የአካባቢውን ወጪ፣ የአልባሳቱን፣ የሲነሪውን፣ የምኑን በዛ መልክ ነው እና እነዚህ ደጓሚዎችም አብረው የሚመሰገኑ አብረውኝ የዘለቁ ዛሬም ሀያ ሁለተኛው ላይ የመጡ ታላላቅ የኢትዮጵያን ሰዎች አሉ። እንግዲህ ከዛ በኋላማ እንደነ ማክቤዝ ያሉትን ትልልቅ ዝግጅቶች አይቱን የመሰለ ታላቅ ታሪካዊ ቲያትር የቀረን የለም። ከዛ በኋላ እንደነ ሀሁ ፐፑ የጸጋዬን ታላቁን ቲያትር መስራት ጀመርን። ከስልሳ በላይ ቲያትር ነው እዚህ ሀገር ውስጥ ያቀረብ ነው እና በእውነት ለመናገር እግዚአብሔር በጣም ታላቅ ነው። አንዳንዴ ለመዘርዘር ስነሳ የሚታመንም አይደለም። ለምን ኢትዮጵያ ውስጥ እኔ ባሳለፍኳቸው ሀያ ሁለት አመታት በጀት ባላቸው ድርጅቶች ውስጥ ይህን አይነት ስራዎች አለመከናወናቸውን ሳይ ይደንቀኛል። እኔ ራሴ ማለት ነው። አሁን አንተ ቅድም እንደጠቀስከው የሲድ ድርጅት የስፖርት ፌዴሬሽኑ፣ የመሳሰሉ ትልልቅ ድርጅቶች በአመት አንዴ ነው ትልቁን በዓላቸውን የሚያደርጉት። የጣይቱን ልዩ የሚያደርገው በአስራ ሁለት ወር አስራ ሁለት የተለያየ ፕሮግራም አለ በአመት ውስጥ ከአስራ ሶስት እስከ አስራ ሰባት ስቴቶች ቲያትር ይዞ መዞር አለ። ሌላ የማህበረሰቡ ዝግጅቶች፣ ፌስቲቫሎች ሲኖሩ ደግሞ አራት አምስት ሌላ ድርጅቶች ጋር ሄደን እንሳተፋለን። ለማመን እስከሚያስቸግር እኔንም ራሴ እውነት ነው የምልህ የእግዚአብሔር ኃይል ካልሆነ ይሄ ቀላል አልነበረም ያሳለፍናቸው ስራዎች። በረጅም ጊዜ ጉዟችሁ የታዩትን ነው። ወደኋላ መለስ ብለሽ ያለፋችሁበትን መንገድ ጭምር ያካፈልሽን ረዘም ባለው አስተያየትሽ ውስጥ ብዙ ቁም ነገሮችን አድማጮች የሚያገኙ ይመስለኛል። እንዴት ተደርጎ የማህበረሰብ ድርጅት ይቋቋማል? ከትንሽ ወዳጆች ወይም የሙያ አጋሮች ሀሳብ ተገናኝቶ ዘለቄታ ያለውና በመላው ዩናይት ስቴትስ ብዙ ቦታዎች ለተቋቋሙ ማነቃቂያ እስከመሆን ድረስ የበቃ ድርጅት ማቋቋም እንዴት እንደሚቻል የሚያሳይ ይመስለኛል። እንግዲህ ይህንን ሁሉ ስራ የሰራችው አለም ፀሐይ ስራ ማቀናጀትን ቀላል የሚያደርገው የኢንተርኔት አገልግሎት ባልነበረበት ጊዜ ነው። እሱን እያሰብኩ ነበር። ምን ያህል ከባድ ሊሆን እንደሚችል መገመት ይቻላል። ምንም አይነት ነገር ቴክኖሎጂ የሚደግፈን ነገር አልነበረም። ለዚህ ምናሁን ተነስተን የአንዱ የአሜሪካን ግዛት ወደ ዴንቨር ወይም አትላንታ ስናስብ አንድ የምናውቀው የምግብ ቤት ሰው ካለ ከዚህ በፊት በሬዲዮ አገልግሎት፣ በጋዜጠኝነት ወይም በትወና ሙያ ላይ ተሳትፈው እዛ ከተማ የሚገኙ ካሉ፣ እስቲ አዳራሽ ፈልጉልን፣ ርካሽ የሆነ ደግሞ መኪና ማቆሚያ የሚመች ብለን አንድ ሰው ሁለት ሰው በስልክ እንለምናለን። ስንሄድ ዕዳችንን ይሸፍን አይሸፍን ምንም የምናውቀውን ነገር የለም። ስንጀምር በዛ አይነት መልኩ ነው። እንዳልሽ ቁጭ ብሎ ሰው ጉግል አድርጎ ቢፈልግ አዳራሽ ቢፈልግ ሰው ቢፈልግ ስላየር የሚያገኝበት ጊዜ ላይ አልነበረም። የጀመርነው ችግር ውስጥ ነበረ የጀመርነው እውነት ማዕከሉ ዓለም ፀሐይ በአሜሪካ አሁን በዝርዝር በገለሹ መንገድ በብዙ ወጣ ውረድ ተቋቁሞ እዚህ ጋ ይድረስ እንጂ አሁን ደግሞ ወደ ኢትዮጵያም ዘልቋል። እስኪ ወደዛ ተወስጅን። እሺ፣ ደስ ይለኛል። እንግዲህ ምንድነው ኢትዮጵያ ያኔ መግባት በማልችልበት ጊዜ በስደት ዓለም ብዙ እድሜን ሳሳልፍ አንዱም የሚቆጨኝ እኔም ለሀገሬ ልሰጣት የምችለውን ሀገሬም ለእኔ ደግሞ ልትሰጠኝ የምትችለው ነገር ጎደለብኝ ብዬ ሁሌ የሚከፋኝ ነገር ነበር። ሀገሬ ደግሞ አሁን መግባት ችዬ፣ በተለይም ገና በወጣትነት እድሜ ጀምሮ እዚህ ይደርሳሉ ያላልኳቸው አሻራ ያረፍባቸው ወጣቶች፣ የህፃናት አባ ልጆች፣ የሙያ ልጆቼ በአጠቃላይ በዛን አይነት የፍቅርና የመስገብገብ ስሜት ተቀብለውኝ ሀገሬ ከገባው በኋላ ማዕከሉ ሀ ብሎ ሲጀመር ሁለት ዓላማዎችን ከመጀመሪያው ጀምሮ ይዞ ነበር የተነሳው አንዱ የታላቋን እቴጌ ጣይቱን ስም ይዞ ስለነበር የተመሰረተው የእሷን ሀውልት ለማቆም ሁለተኛው በስደት ዓለም ለሚኖሩ ኢትዮጵያውያን የግድ በዚህ በራስን በማወቅ ወይም ማንነትን በማጣት ፈተና ውስጥ ለሚገቡት ትውልዶች እና ወጣቶች አንድ የባህል ማዕከል ያስፈልጋል የሚል አቋም ሁለቱን ነገር ይዤ ነበር እና የተነሳውት ዛሬም በጽናት ያው የድርጅቱ ዓላማዎች ይኸው ናቸው። እና ይህንን ነገር ከመንግስት ጋር ገሬም ሳልገባ በፊት ለብዙ ዓመታት ስጽ አጣፍበት ከራከርበት የቆየሁት ነገር ስለነበር በአሁኑ ይከናወናል ብዬ ካሰብኩት ነገር አንዱ ሆኖ ሀገሬ ገብቼ ያነሳሁትም ጥያቄ ይህንኑ ነበር። እንግዲህ ሀገራችንን እንደምታውቁት በአዲስ የለውጥ እንቅስቃሴ ውስጥ ያለች ለብዙ ዓመታት የማይሆን የግንዛቤ ችግር ውስጥ ገብቶ ህብረተሰብ ውስጥ የተሳሳተ ወሬ ተነስቶ በመካከላችን ያለውን አንድነትና ፍቅር የሚያናውጥ ሆኖ ስላየሁት በምንም አይነት የቴጌ ጣይቱ ሐውልት እዚህ ከተማ አይቆምም የሚል ተቃዋሚ ኃይል በመንቀሳቀሱ ምንም እንኳ በመንግስት በኩል ድጋፍ ቢኖረንም ስላልተቻለ፣ እንግዲያው የትምህርትና የባህል ማዕከሉን ፈጥረን ይህንን ህብረተሰብ ግንዛቤው ላይ የተሻለ ደረጃ ላይ እንዲደርስ የጥበብ እና የሚዲያ ሚና ከፍተኛ ስለሆነ ይህንን ማከናወን ይገባናል በሚል ቦታ ተሰጥቶን አዲስ አበባ ከተማ ከጊዮርጊስ ፊት ለፊት ፍርድ ቤት የነበረው ግቢ ተረክበን በቅርስነቱ ከመቶ አስራ ሰባት ዓመት በላይ የሆነ የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት የነበረ ሰላሳ ሶስት የኢትዮጵያ ከንቲባዎችን ያስተናገደ የመጀመሪያው ማዘጋጃ ቤት በኢትዮጵያ ሙዚቃ ታሪክ ውስጥ ፋንፋር ወይም የሙዚቃ የወታደራዊ ሙዚቃ ክፍል መጀመሪያ የተመሰረተበት የፖሊስ አካላት የተቋቋሙበት የመጀመሪያው ፍርድ ቤት የመጀመሪያው ማዘጋጃ ቤት የመጀመሪያው የሙዚቃና የጥበብ ቤት የሆነው ቦታ ነው የተሰጠን። ይህ በታሪኩም ትልቅ ቦታ ነው። አሁን እንዳለ ቅርስነቱን ጠብቆ ደግሞ ማደስ ሌላ ከባድ ስራ ነው። ዝም ብሎ ቤቱን አፍርሶ ማደስ ስለማይቻል ባለሙያው የዚህን የቅርስ ቤት አብሮን የሚሰራው አርክቴክት ፋቲር ጊዮርጊስ ይባላል። እሱ በዚ ወቀ ነው። ከሱ በታች ፍቅረስላሴ የሚባል አርክቴክት አለ። ኮንትራክተሮቹ አቶ ተስፋይና አቶ ብስራት ይባላሉ። እንደ ራሳቸው አድርገው በእውነት ነው ምነግራችሁ። በኢትዮጵያ ውስጥ አዲስ ቦርድን ያቋቋም ነው። የቦርዱ ሰብሳቢ አቶ ጌታቸው ቅጣው ነው። ከዛ ደግሞ ታዋቂው ባለታሪክ ምሁር ፕሮፌሰር ባህሩ አብሮን ያለው ፕሮፌሰር ባህሩ ይህንን ቤት ለማዳን ለብዙ አመታት ከመንግስት የታገለ ሰው ስለነበረ በጣም ተደስቶ ነው አብሮን እየረዳ እየሰራ ያለው። እነ ዶክተር ዳንኤል ሁሉ አባል ናቸው። ከሙያተኞች እነ አዜብ፣ እነ ሄኖክ የሚታገሱ ስራ አስኪያጅ ተቀጥሯል። ለመንግስትም ለህዝብም አቤት ብለን እንዲረዱን ህዝቡ ሆ ብሎ ነው የረዳን። እውነት ለመናገር እኛ ገንዘብ ይዘን የገባነው ነገር የለም ከስደት ስለዚህም፣ በሰጡን የሙያ ድጋፍ፣ የገንዘብ ድጋፍ፣ የአቅም ድጋፍ ቤቱ አሁን በጣም በሚያምር መልኩ በጣም በጣም ወደቀና የተጎዳ ቤት ነው አሁን አንስተን አስተካክለ ነው ምናልባትም በመጪው ሁለትና ሶስት ወር ውስጥ ለሕዝብ አገልግሎት የሚውል የጥበብ ቤት ለመላው የኢትዮጵያ ወገናችን የሚሆን የጠቢብ እና የጠቢባን ግቢ ነው እንፈጥራለን ብለን የምናስበው በዚህ ኢትዮጵያ በብራና ስራዋ በባህላዊ የእቃ ማምረቻዋ የተለያዩ ብሔረሰቦች በሚፈጥሩት የሙያ ውጤት እንዲያሸበርቅና እንዲታይበት ፀሐፊዎቻችን የሚጽፉባትን ቦታ እንዲኖራቸው የትወና ትምህርትም የጽህፈት ትምህርትም ወጣቶች በነጻ የሚያገኙበት ነው የምንፈልገው። በብራና እንዴት እንደሚጻፍ፣ ስዕል እንዴት እንደሚሳል፣ ሙዚቃ እንዴት እንደሚሰራ ከልጅነታቸው እየተለወጡ ስለ ጥበብ እያደጉ የሚሄዱበት ግቢ እንዲሆን ነው የምንታገለው። የቲያትር ቤት ይኖረዋል። ትልቅ የኪነ ጥበብ ሚዚየም ይኖረዋል። ያ ማለት ከወሎ የአምባሰል አንጎራጓሪ ጀምሮ ማሲንቆውን፣ አልባሳቱን እና ሰፋባተን እነጥላሁንን ምን ነበር መሳሪያቸው? እንዴት ነበር እዚህ የደረሱት? ሰዓልያኑ፣ ፀሐፊያኑ የሚለውን የጥበባት ሚዚየም ነው ማድረግ የፈለግ ነው። እንግዲህ ለትውልድ አንድ ትልቅ ተቋም ጥለን እናልፋለን ብለን እየታገልን ነው። በእርግጥ ሊታገሉለት ሊደክሙለት የሚገባ እንደማስታውሰው በርካታ ዓመታት የፈጀ ነው። ወደኋላ ሄደው ብዙ ጅምሮች ነበሩ። በዚህ በዩናይት ስቴትስም የባህል ቤት የማቆም ራሱን የቻለ የባህል ቤት ማድረግ በትይዩ ሲደረግ የነበረውን ጥረት አስታውሳለሁ። ቆንጅት ከዓለም ጋር ጨዋታ ጀምሮ በተለይም ደግሞ ብዙ የተሰሩ ባሉበት ተቋም ውስጥ ላለ ሰው የሚነገረው ነገር ብዙ ነው። ነገር ግን እንደው ጊዜ ቢገድበን እንኳን ዓለም እንደምታውቂው ሁለገብ ከያኒ ነች። ተዋናይነቱንና አዘጋጅነቱን እዚህ ጋር ማምጣት ባይቻል እንኳን ለዛሬው ድምፃውያኑን እንደሚጠየቀው ሳንጠይቅ ምናልባት የዘፈን ግጥም ደራሲነቷን በማስታወስ አንቺ በያሽው ሀሳብ ውይይታችንን እንቋጭ። እሺ። ሁልጊዜ እንደምልህ አሉላ በጣም የሚጥሙኝ ዘፈኖች፣ ልቤ የሚገቡ ዜማዎችን ስሰማ ይሄ ግጥም የአለም ፀሐይ መሆን አለበት ላል አንዱ በጣም የምወድልሽ የግርማ ተፈራ እኔ አይደለሁማ የሚለው እንግዲህ ነው። የራስሽን ስራ ለራስሽ ልጋብዝሽ አለም ፀሐይ çe kanaval bir sava. İkramarınla şirkçe kanaval Kabir, <laughs> kabir, i give you you the ግርማ ተፈራ ካሳን ለጥሩ አጨዋወቱ አለምን ለግሩም የዘፈን ግጥሟ እናመሰግናለን። ግሩም ቆንጂት። እንግዲህ በአለም ፀሐይ ጀምረን በአለም ፀሐይ ግጥም ድርሰት በሆነው ግርማ ተፈራ ባቀነቀነው እኔ አይደለሁማ በተሰኘው ዜማ አገባድናል። አለምን አመስግነን አንድ ሁለት የተሞክሮ የቀረ በተሟላ መልኩ ያልተደረገ የሚመስለኝ ከጅምሩ የጣይቱ የባህልና የትምህርት ማዕከልን እንዳየ ነው የዓለምንም ታሪክ የዓለምን ታሪክ ስላሳሳች እንደሚሆን ገምታለሁ። የዓለም ፀሐይ ወዳጀን ታሪክ ወደኋላ ተመልሰን የምናይበት ረዥም ቆይታ የምናደርግበት ቀጠሮ አንዱን ቀን የምትመለሽበትን ቃል አስገብተን በዚሁ እንሰናበት እሺ። ደስ ይለኛል። እግዚአብሔር ያክበርልኝ። ሁልጊዜም ደግሞ አንድም ጣይቱ የባህልና የትምህርት ማዕከልን ያጠነከረና ጉልበት የሆነው እኮ የምንሰራቸውን ስራዎች ወደ ህዝብ የማድረስ የሚዲያው አገልግሎት ቀላል አልነበረም ከጎናችን ቆማቸው ለህዝብ እንዲተዋወቅ ማድረጉ የእናንተ ሚና ራሱ ትልቅ አስተዋጽኦ ነበረው እና በእውነት በእውነት ላመሰግናችሁ ፈልጋለሁ እግዚአብሔር ይስጥልን እኛም እናመሰግናለን እግዜር ይስጥልን አድማጮች ተከታዩም እዚያው አዲስ አበባ የሚያቆየን ነው። ስለ ከተማይቱ ትናንትና ዛሬዎች ያወጋናል። አሁን የአዲስ አበባ መስኮት ሲከፈል፣ ንጉሴ አክሊሉ በስልኩ መስመር ሆኖ በመጠባበቅ ላይ ነው። ንጉሴ፣ መስመሩ ያንተ ነው። የህይወት የህይወት ዘመን ትዝታዬ አለም ያየሁብሽ አዲስ አበባዬ ብዬ ስለምዬ ምኒልክና ስለ ኢቴጌ ጣይቱ አዲስ አበባ ከገጠምኩ ስንኝ ከቋጠርኩ ሰነባበትኩ። እረ መግጠም ስንኝ መቋጠርም ብቻ ሳይሆን አንጎራ ጉሬላታለሁም የህይወት ህይወት ነይማ ነይማ ዘመን ትዝታ ነይማ ነይማ ዓለም ያየው ብሽ ነይማ ነይማ አዲስ አበባ ነይማ ነይማ መድረኩን ላመቻቸልኝ ለአሜሪካ ድምፅ ሬዲዮ ለሬዲዮ መጽሔት ዝግጅት ክፍል ምስጋና ይግባውና አዲስ አበባ ተወለድኩ፣ አደግኩ፣ ተማርኩ፣ ሰራሁ፣ አገኘሁ አገባሁ፣ ልጆች አፈራሁ፣ ዳርኩ፣ አያት ሆንኩባት። እሰይ በላችሁና እሰይ አትሉም? ይሄ ሁሉ በአዲስ አበባ ነው። የእኔ አንድ ብቻ መልእክት ደግሞ የብዙዎችን ስሜት እንደሚነካ ተስፋ አረጋለሁ። አለም ደስታዬን፣ መከራ ሐዘኔን አየሁባት ተወጣሁባት እና ለአዲስ አበባ ያልገጠምኩ ያላንጎራጎርኩ ለማን ልገጥምና ስንኝ ልቋጥር ነው አድማጮቼ? እንደው ለነገሩ በል ሲለው በየዝግጅቱ በየፕሮግራሙ ጣልቃ የሚያዜም የሚያንጎራጉር፣ የሚወርብ፣ የሚያሸበሽብ ጋዜጠኛ ታውቃላችሁ? እስኪ ዛሬ ደፍሬ ልጠይቅ፣ የምታውቁት ካለ ንገሩኝ። ይቅርታ ጠይቄ ወደ አዲስ አበባዬ ልመለስ። አዲስ አበባ ዘንድሮ አንድ መቶ ሰላሳ ስድስት ዓመት ሆናት። ያን ጊዜ የሕዝቧ ቁጥር ምናልባትም በአምስት መቶ ሺዎች፣ በስድስት መቶ ሺዎች የሚቆጠር ነበር። ዛሬ ሁለት ሶስት አራት አምስት ሚሊዮን የዛሬ 36 ዓመት የተቆረቆረችበት መቶኛ ዓመት ሲከበር ከንቲባዋ፣ ገዢዋ፣ አስተዳዳሪዋ መቼም የእኛ ከንቲባዎች ሶስት አይነት ስም ነው ያላቸው፣ ከንቲባ፣ ገዢ፣ አስተዳዳሪ ይባላሉ። በዚህም አንድም ሶስትም እንላቸዋለን። በሞት ያጣናቸው ከንቲባ ኢንጂነር ዘውዴ ተክሉ በበዓሉ ላይ በመቶኛው ዓመት ኮሎኔል መንግስቱ ኃይለማርያም ባሉበት የተናገሩት ትዝ ይለኛል። አዲስ አበባ ዛሬ ላይ ስናያት አሉ ኢንጂነር ዘውዴ ተክሉ፣ አዲስ አበባ ዛሬ ላይ ስናያት፣ እዛና እዚህ ተራርቀው የቆሙ ሕንፃዎች የሚታዩባት ናት። በየመሃሉ ያለው ክፍት ቦታ በዘመናት ብዛት አርጅተው ተሰርተው ከሚታዩት ተጎሳቁለው ከሚታዩት ቤቶቿ ጋር ሆነው አዲስ አበባን እንደ ስሟ ስሟን ጠብቃ እንድትኖር አላረጓትም። ምናልባት አሉ ኢንጂነር ዘውዴ ተክሉ የዛሬ ዓመት አካባቢ ከዚህ ዓለም በሞት የተለዩት ምናልባት የዛሬ መቶና ሀምሳ ዓመት አዲስ አበባ ይሄ ሁሉ ክፍት ቦታዋ በህንፃ ተሞልቶ ወደ ዘመናዊ ከተማነት ትሸጋገር ይሆን እኛ እንኳ ባናያት ሌሎች ያዩዋት ይሆን ብለው ነበር። ግን ራሳቸው ከንቲባው እስካሉበት እስካለፈው 2014 ዓመተ ምህረት ድረስ በህንፃ ተሞልታ፣ አሸብርቃ፣ አጊጣ፣ ተውባ አይተዋት ነው ያለፉት። ከንቲባ ዘውዴ ተክሉ ከማረፋቸው አስቀድሞ አዲስ አበባን አይተው ምን እንዳሉ አልሰማሁም። ለጊዜው ብዙ እንደሚሉ አውቃለሁ። ምናልባት ታሪካቸው ቢፈተሽ ይሄ ነገር ይገኛል። መደነቃቸውን፣ በአንክሮ ሁኔታዎችን ሁሉ ማስተዋላቸውን፣ ያዩበትን ይናገራሉ ብዬ ተስፋ አረጋለሁ። ሌሎችም ስለ አዲስ አበባ ዛሬ ብዙ እያወሩ እየተናገሩ ነው፣ ምስክርነታቸውን እየሰጡ ነው። ከንቲባዋ ቸር የተመኙላት አዲስ አበባ ዛሬ ከቤት ወጥተው በቀላሉ ተንሸራሽረው ወደ ቤት የሚገቡባት ሳትሆን እደሩብኝ ብላ ደፍራ ባትናገርም እንደዋላችሁብኝ አምሹብኝ ዞር ዞር እያላችሁ ነፋሻውን አየር እየተቀበላችሁ የተፈጥሮ ውበቴን እያደነቃችሁ ዋሉብኝ፣ አምሹብኝ፣ ተዝናኑብኝ እያለች የዘውትር ግብዣዋን የምታቀርብ ሆናለች። አድማጮቼ፣ የዛሬውን ዝግጅቴን እዚህ ላይ ላብቃ። የዛሬ አስራ አምስት ቀን እንገናኛለን። ቀጠሮ የተያዘለት ረዥም ወግ ቅምሻም ይዘናል። በአሜሪካ ድምጽ የአማርኛ አገልግሎት የአርባ ዓመታት ጉዞ ከሶስቱ የክፍሉ ባልደረቦቻችን ጋር ተወያይተን ከቀሩት ጋር ለምንቀጥለው ጨዋታ ተቀጣጥረን ነበር። የተለያየ ነው። የት ነው ያሉት? የጥሮታው ዓለም እንዴት ይዟቸው ይሆን ከሚለው አንስቶ ከሶስት አስርት ዓመት በላይ የዘለቀ የአሜሪካ ድምፅ የጋዜጠኝነት ሕይወትና ገጠመኞቻቸውን እንዲሁም ስለ ሙያው የዛሬ ገጽታ የሚታያቸውን ጨምሮ ካጫወቱን ጥቂቱን እንሰማለን። ቆንጅት የጠፉት ሰዎች ተገኝተዋል። እንበል ተገኝተዋል። እንዳጠፋችሁ እናረጋግጣለን። እንግዶቻችን ማን እንደሆኑ አሁን በሰሙ ድምፅ ከቻሉ ቆንጅት፣ እንደምታስታውሹ የአርባ ዓመቱን ትውስታ ስንጀምር በጣም ጥሩ ጥሩ የኢሜል መልእክቶች ደርሰው ነበር፣ በተለይ የሁለቱ አድማጫችን መልእክቶች በዝርዝር ቀርቦ ነበረ። እዚያ ላይ ታዲያ የት ነው ያሉት እያሉ በስም ሲጠይቁ ነበረ። ልክ ነው። በቅርብ ጡረታ የወጡትንም የቆዩትንም እየጠየቁን ነበር። እና እንግዲህ ሶስቱን ነበር ከዚህ ቀደም በመግቢያችን እንደጠቀስ ነው ያስተዋወቅ ነው መር ላይ የያዝናቸው ጡረታ አስከወጣበት ቅርብ ጊዜ ድረስ የአፍሪቃ ዋና ክፍል ዲሬክተር አቶ ንጉሴ መንገሻ፣ ብዙዎች የሚያውቁት በብዕር ስሙ ጌታውን ታምራት የክፍላችን ኃላፊ ሆና ስትሰራ ቆይታ ጡረታ የወጣችሁ አመት ሞላት ትዝታ አመት ሞላ ይመስለኝ ትዝታ በላቸው መስመር ላይ አለች። እንደምን አላችሁ? እንኳን ደህና መጣችሁ። እንደምናችሁ? ደህና ነን። በጣም ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። እኔም እንደዚህ በጣም ደህና ነኝ። እናንተ ማ ስራችን ከመናፈቅ በስተቀር ጥሩ፣ በጣም እየደላን ነው። በበኩሌ ጤናዬም ደህና ነው። ልጅናንም ለማዘግየት እየጣርኩ ነው። እንደሚሳቀት ሮሳችን እያስደሰተን ነው። ትልቅ ነገር እንደውም ከምስጋና ቀን ማግስት ነው ያገኘናችሁና ጥሩ በዓል እንዳሳለፋችሁ እርግጠኛ ነኝ። ልክ ነው። ቅርበቱ አለን ከእግዚአብሔርም። አሁን ገና ትላንት ነው አመስግደን የጨረስ ነው በልተንም ወፍረናል። በቃ ጥሩ ነው ማለት ነው። ብቻሽን ወፍሪ መጥል ነው ይመስለው ታንክስጊቪንግ የመዝጋቀን እንደ ድሮ አይደለም። ኮቪድ ከመጣ በኋላ እኮ ብዙ ግድብ ፈጠረብንና ድሮ አንድ ሰላሳ አርባ ሁነን የምናከብረው አሁን በጣም በተወሰነ የቤተሰብ ቁጥር ብቻ ነው እናከብረው። ከዛ አንፃር ትንሽ ያው ድሮናል። በተረፈ ግን ያው እውነትም አለምደለው የዛሬ አርባ ዓመት ይመስለኛል፣ ቢዮ ተቋቋመ የመጀመሪያው ታንክስጊቪንግ ሲሄድ፣ ታንክስጊቪንግ ትርጉሙም አልገባኝም ነበር፣ ምጉም አልጣመኝም ነበር። አሁን ግን ይህን ያህል ዓመት ትቆይ ልጆቻችን ሊወለዱ በኋላ ታንክስጊቪንግም የኛ የምስጋና ቀን የእኛ ባህል እየሆነ ሄደ። ምግኑ ለመድ ነው መሰለኝ። እና አሁን በጉጉት ጠብቀን ነበር። ትናንት ሁነትም ስልጣ እንዳለችው በጣም በትልቅ ደስታ እና በንጠይዜያ ያነወሳ ያሳልፍ ነው እቺ የቱርክ ዶሮ የምትባለው አኮ ቶሎ አትለመድም። እንደውም ቅርብ ጊዜ አንድ ሰው ሲያወረኝ አረጋዊት አያት ልጆቻቸው ተርኪውን ሲሰሩ እቺን የውሸት ዶሮ ወዲያ ውሰዱልኝ አሉ። ለጤና ግን ጥሩ ናት። እምነት ነው እንግዲህ። የት ነው ያሉት ጥያቄ ነበርና እኛ እናውቃለን ካላችሁበት ቀድሞ አድራሻችሁ ነው ያላችሁት። ከዋሽንግተን ዲሲ ወጣ ብላ የምትገኘው ሲልቨር ስፕሪንግ ነዋሪዎች ናችሁ። እንግዲህ እናንተ ከመጨረሻዎቹ ውስጥ ናችሁ። ትዝታ የመጨረሻዋ ነች። አቶ ንጉሴም ከእሷ አንድ አመት ተኩል ገደማ ቀደም ብለህ ነው እና የት ነው ያላችሁት፣ እንዴት ናችሁ ለሚለው በቀጥታ የሚሰጥ መልስ ካላችሁ አቶ ንጉሴ ከአንተን ጀምርና ወደ ትዝታ እንሄዳለን። ፕሮግራም ባዘጋጃችሁ ጊዜ አርባኛዋን ዓመት መታሰቢያ እኔም ስልጣን ኢትዮጵያ ነበር እና እንዲያውም ስልካችንን ቢብሏችሁ እንደሆነ አላውቅም እንጂ እዛ ብትደውሉልን እንዲያውም በጣም ጥሩ ነበር የሚሆነው። ምክንያቱም ለረጅም ጊዜ በበኩሌም የምናፈቃትን አገር ምናፍቀውን ህዝብ ለማየት የቻልኩበት ጊዜ ነው። በአውሮፓ ዘመን አቆጣጠር ከአራት አመት በፊት መሆኑ ነው። በሁለት ሺህ አስራ ስምንት አመተ ምህረት ነው ለመጀመሪያ ጊዜ ከአርባ አመት በላይ ሀገሬ ማየት አልችል ነበር። የገባሁት ያኔ ነው። ከዛ ወዲህ ግን ያን ጊዜ ለስልጠና ሄደን ከዛ ቀጥረን ደግሞ በአመቱ በሁለት ሺህ አስራ ዘጠኝ መሆኑ ነው። ኮቪድ ከመግባቱ ትንሽ ቀደም ብሎ ልጆቼን፣ ቤተሰብን ዜን ሄድኩ እና ያን ጊዜም ሁለተኛ እድል አገኘው። ከዛ ባለፈው በዚሁ አመት መጋቢት መሆኑ ነው ሄጄ ነበር በራሴ አሁን ደግሞ ከጓደኞች ጋር ስልጣን ጊዜ ውስጥ ያለችበት በድምር አንድ አስራ ሶስት የሚሆን ተደምረን ነው ኢትዮጵያ ጎኘ ነው እና፣ በአዲስ አበባ ብቻ ነበር ከዚህ በፊት የምንወሰነው፣ ግን አሁን አርባ ምንጭ ሄድን፣ አዋሳ ሄድን፣ ወንዶ ገነት ላምዳ ነው ላምዳ ነው። በጣም ግሩም ነበር። ወደ ድሬዳዋ ሄድን፣ ሀረር የቆንጅትና ከተማ አየን። በጣም ደስ ብሎን ለሀገራችን የበለጠ ፍቅር ይዞ ነው የተመለስነው። ደግሞ ባየነባቸው ቦታዎች በሙሉ የጦርነት የራቀ ቦታ ነው። ሰው በጣም የተረጋጋ ነው። በምንሄድበት ቦታ ሁሉ የሀገሩን ልምላሜ ስናይ አንዳንድ ጊዜ አረንጓዴ ምንጣፍ የተነጥፈበት ይመስላል አሁን ለምሳሌ አርባ ምንጭ አሳካል የምታየው ልምላሜ ና የሰብል መሳካት በአርባ ምንጭ የሚታየሩ በጣም የሚጥም ነበር እዛ አሳልፈን ይመጣል ሌላ ቤታይር ስታረግ ብዙ ምሰራው ሰባዎች አሉ ኦፍኮርስ ሌላም ሌላም ኢንፌክሽኖች የእርኩባቸው ቦታዎች አሉ እሱ በዚህ ወቅት አስፈላጊ አይመስለኝም እዚ ላይ እሺ ትዝታስ በአንቺ በኩል እንዴት ነበረ በተለይ እዚህ የኋለኛው ጉዞ ደስ የሚል ይመስለኛል አዎ ቆይ አንደኛ አሉላ ምንም ቆንጅታንችንም፣ እናመስግን። ይህን እድል ስለሰጣችሁን፣ ሁለት አድማጮች ፈለጓችሁ ላላችሁ ፈላጊ አሳጣ አድማጮቻችንን በጣም እናመሰግናለን። የቪኦኤ ደንበኞች ሆነው እንዲቆዩ እንጣለን። ከዛ ውጭ ያለውበት ሁኔታ ንጉሴ በከፊል ገልጾታል። ምን እንዳሳለፍ ላይደን እሱ ያላቸው ቦታዎች ከተቀሩት አንድ አስራ ሁለት የሚሆኑ ጓደኞቻችን ጋር እጅግ በጣም ግሩም ጊዜ አሳልፈን ነው የመጣ ነው ኢትዮጵያን ተዘዋውረን እና በጣም ደስ ይላል። ከዛ ውጭ እንግዲህ እዚህ ኑሯችን እኔ እውነቱን ለመናገር ጡረታ ሰወጣ ምን አባቴ ይሆናለሁ እየነበረ በጣም ከጠዋቱ አስራ አንድ ሰአት ከእንቅልፋችን ተነስተን ሮጠን ከጠዋቱ በአንድ ሰዓት እየጀመረን በአንድ ሰዓት ከቢሮ የምንወጣ ሰዎች ነን እና እንዴት ነው የሚኮነው ምንድን ነው የሚደረገው ስልነበር ግን በጣም በሚገርም ሁኔታ ቀኔን በጣም በጥሩ ሁኔታ ነው የማሳልፈው። እንደ በፊቱ እድል ያላገኘሁትን አነባለሁ። ከዛ ለመዝናናትም ጊዜ አለ። ቤቴንም መለስ ብዬ አየሁኝ። የተከመረ ወረቀቴን እያዘጋሁኝ፣ ቤቴን እያስተካከልኩኝ፣ እግዚአብሔር ይመስገን ለዚህ ላበቃ ትልቅ ነገር ነው። ይሄ እንግዲህ ላሉላ ሳይሆን ለሌሎቻችን በር ላይ ላለነው ነው። ጥሩ ጥሩ ጥሩ ነገር እየነገራችሁን ነው። ነገራችሁ ላይ ሪታይል አረኮች በአውሮፓ ዘመን አቆጣጠር ሁለት ሺህ ሀያ አንድ ልክ ወጣ አንድ ሜ አንድ ነው ሪታይል አረኩት እና እሱ የሚጀምረው ቅዳሜ ቀን ነው። ወሰር ኩራሁን ትዛ እንዳለች እውነትም በጣም የጦታ ዘመንህን እንዴት አድርገን እንደምትከውነው ጠዋት ሲነጋ ጀምሮም እንደምትሰራ ሁሉ አንዳንድ ጊዜ ግራ ነው የሚያጋባ። በመጠኑም ሁን አንዳንድ ፕላኖች አልነበሩኝ ግን ያም ሆኖ ግራ ነው የሚያጋባ። አንድ ትልቅ ነገር ላካፍላችሁ ፈልገው ሰኞ ዕለት ልክ ድሮ በምሰጣ በምነሳበት ሰዓት ተነሳው ሲክስ ኤ ኤም ጠዋት ነው። ነቃው ቀጥታ ቃውሸጄ ጥርሴን ታተው ከዛ ጤሜ ተራጨው እና ልብሴን ለብሼ ያን ጊዜ በቲም ነው አይደለም፣ በዞኑ ነው የምንገናኘው። ስብሰባ የልጠራ ነው የጠዋት ስብሰባ ኢዲቶሪያል ሚቲንግ፣ አላለም ለጠራ እጆ ወንበሬ ላይ ቁጭ ነው። አንድ ጊዜ ሀገር እያለው አንድ ዶኩመንተሪ ፊልም አይቼ ነበር፣ እና ባስ የሚነዳ ነው እውነት ታሪክ ነው፣ ግን ዶኩመንተሪ አወጡበት

የብደዳዳሩ ነው አለች። በነገራችን ላይ በጣም በጣም ግሩም ነው። በደንብ ከተሰራበት ኤክሰርሳይዝ ወዳለው። ድሮም ኤክሰርሳይዝ በደንብ አድርጋለው፣ ዮጋ ሰራለው። ጠዋት ጠዋት ተነስቼ አንዱ እንዳሁም ከልዬ ጋር ሀት ዮጋ የሚል ነገር ከልዬ ከተስፋዬ ጋር እንሰራለን። አንዳንድ ጊዜ ጊዜ ሳይኖረው ደሊጎይ ሊተጓጓል ይችላል፣ ግን እንሰራለን። ያ ጊዜም ለእኔ እና ለልጄ ብዙ ጊዜ ይሰጠናል። ቁጭ ዘንድ እናወራ። ቁርስ ከበላን በኋላ ሰው ለዚ እንደዚያ እዛ እንዳለችው ብዙ ማንበብ ጊዜ አለም ወረቀት እውነቷን ነው። መዐት መዐት ወረቀት አለ፣ ሰኔት አለ። እሱን ግማሹን ማቃጠም፣ ግማሹን መሳል እና መልክ ማስያት በጣም ጊዜ የሚወስድ ነው እና እኔ ሰው ድሮ ጡረታ ወስቶ ልኝምል ነበር። አንዳንድ ጊዜ ግን እኔ በጣም ጊዜ ራሱ ያጥረኛል። በጣም አጋ ያጥረኛ አላቸዋል። አሁን ይኸው የእናንተን ኢንተርቪው እንኳን ለመስጠት እኮ ስሪኦክሮፕ ቀጠርኳቸው። እንደገና ለምኜ ወደ ሁለት ሰዓት አስተላልፉልኝ ብዬ ነው አሁን ኢንተርቪው የምናደርገው። ስለዚህ በጣም ያመቻል፣ ጥሩ ነው ጡረታ ሆነ። ግን ደግሞ ስራም አንዳንድ ለወገ የሚጠቅም ለሀገር የሚጠቅም ስራ ደግሞ መስራትም ጊዜ ይኖራል ብዬ ነው ማስበው። ቆንጆ ድምጻቸውን እናሰማ ብለን አድማጮች እንዲሰሙ በፈለጉ መንገድ አገኘናቸው እና ግን ብዙ እንድናወራቸው የሚያጓጓ ቦታ ደርሰናል። ሰፋ ያለ ውይይት ነው እቅድ የያዝነው ዛሬ ድምጻቸውን ማሰማ የፈለግ ነው። አቶ ንጉሴ አንተም ትዝታም አሁን በምታነሱት ታሪክ ውስጥ የጡረታ ህይወት በውጉ ሲታሰብ ና ከዚያ ያህል ረዥም ጊዜ በኋላ በርግጥም ሩጫ የበዛው ህይወት ውስጥ ነው እና የኖራችሁት ኃላፊነቱም የሚጠይቀው ጥርፊያም ፋታ ይፈልጋልና ያን ፋታ ማግኘታችሁ ግልጽ ነው። ነገር ግን ያን የለመደ ሰውነት እንዴት ቶሎ ብሎ ያስተካክላል? አሁን ቅድም የነገርከን በዛ ሰዓት ስራህን መጠበቅ ብቻ ሳይሆን ጠቅላላ ሰውነትህ የለመደው ነገር አለ። አርባ ዓመት እየሮጥክ ነው የምታውቀውና አለመሮጥ እንዴት ተቻለ? ጭንቅላት በአካልም እንቅስቃሴ ውስጥ ነው ሁልጊዜም ያለው። የሚዲያ ስራ የሚጠይቃቸውን ፈተናዎች ሳታቋርጡ ታስባላችሁና እንዴት ፈጥናችሁ ማስተካከል ቻላችሁ? እንደው ሰፊውን ውይይት ወደኋላ እንኳን ብናስቀረው እዚሁ ቅምሻ ውስጥ የሚጠቃለል አንዳንድ ሀሳብ ብትፈነጥቁ ለቀደመው ጥያቄ የሚሰጡትን ምላሽ ጨምሮ እንዳልነው ለቅምሻ ያህል ነውና በቀጣዩ የራዲዮ መጽሔት ቀጠሮ እንያዝ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳ ነውን ግን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳትካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽ 3 ሰዓት እስከ 4 ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየን።